የጀርመን መራሂተ መንግስት አንጌላ ሜርክል በአፍሪቃ ያደረጉትን የሶስት ቀናት ጉብኝት የገመድ ላይ ጉዞ ሲል ይገልጸዋል። ሉድገር ሻዶ ምስኪ በጻፈው አስተያየት አስቀድመው በረሃማዎቹ ሀገራት ማሊና ኒጀር ደርሰው ወደ ኢትዮጵያ ያቀኑት ሜርክል ሙቀቱ ወይም የጉዟቸው ሁኔታ ያስከተለው ሊሆን ይችላል፣ ከጠቅላይ ሚኒስትር ኃይለማርያም ደሳሌን ጋር በጋራ ጋዜጣዊ መግለጫ በሰጡበት ወቅት ብሩፊት አላሳዩም። ከመራይተ መንግስቷ ጉዞ አስቀድሞ ቃል አቀባያቸው ኢትዮጵያ ውስጥ ስላለው የሰብአዊ መብቶች ሁኔታ እንደሚናገሩ ገልጸው ነበር። እርግጥ የጀርመን ተጓዳኝ በሆነችው የአፍሪካ ቀንድ ሀገር የዴሞክራሲ እጥረት መኖሩን በግልጽ ጠቁመዋል። በሌላ በኩል መራሒተ መንግስቷ ለሶስት ቀናት በአፍሪካ ያደረጉት ጉብኝት ከፍተኛ የመገናኛ ብዙሃን ሽፋን አግኝቷል። በዚሁ ወቅት የጀርመን የውጭ ጉዳይ ሚኒስትር በናይጀሪያ ጉብኝት ቢያደርጉም ጥላውን በማጥላቱ የተዘነጋ አስመስሎታል። የጀርመን ልዑካን ማሊና ኒጀር የነበራቸው ቆይታ አዎንታዊ ከሆነ በኢትዮጵያም እንዲሁ እንደታሰበው ከሄደ ከአሸባሪነትና የስደተኞችን ፍልሰት በመግታቱ ትግል አፍሪካውያን ከቱርክ ይልቅ የተሻሉ ተጓዳኞች በሆኑ ነበር። መራሂተ መንግስቷ ኢትዮጵያ የገቡት በሀገሪቱ ለስድስት ወራት የሚቆይ የአስቸኳይ ጊዜ አዋጅ በታወጀ ማግስት ነው። በጉብኝታቸው ቀን ደግሞ የኢንተርኔት አገልግሎት ተዘግቷል። ላለፉት አስርተ ዓመታት በመቶ ሚሊዮኖች የሚቆጠር ዩሮ እየሰጠ ለኖረ አጋር የተለየ አቀባበል መሆኑ ነው። ፊት የስሜት ነጸብራቅ ከሆነ መራሂተ መንግስቷ አዲስ አበባ ላይ ያሳዩት ገጽታ የተሰማቸውን የሚያመላክት ይመስላል። ሜርክል ሁለት ሚሊዮን ገደማ የሚሆኑትን የሶሪያ ስደተኞች ባሉበት እንድትይዝላቸው ከቱርክ ጋር እንደተዋዋሉት ሁሉ ፈላጭ ቆራጩ የኢትዮጵያ አገዛዝም ከሶማሊያ ሱዳንና ኤርትራ የፈለሱ ስምንት መቶ ሺህ ስደተኞችን እዚያው እንዲያቆይላቸው ይፈልጋሉ። ምንም እንኳን ባለፉት ወራት መንግስት ላይ በተነሳው ተቃውሞ ምክንያት በመቶዎች የሚቆጠሩ ሰዎች ቢሞቱም እጅግ አለመረጋጋት በሚታይበት አካባቢ ኢትዮጵያ በበርሊን እይታ አሁንም አይነተኛ የጸጥታ ጉዳይ ተጓዳኝ ናት። ጀርመኖች ከኢትዮጵያ መንግስት ብዙ የሚጠብቁ ከሆነ ወደፊት ከኢትዮጵያ በርካታ ስደተኞች ወደ አውሮጳ ይፈልሳሉ ለመተኮስ የማይሳሱት የኢትዮጵያ የጸጥታ ኃይሎች ጫና ያረፈበት 30 ሚሊየን የሚሆነውን የኦሮሞ ህዝብ እንዲሰደድ ምክንያት ሲሆኑት፣ በርሊን ዝም ብላ አትመለከትም። አፍሪካ ውስጥ ከሚገኙ ከ54 የተለያዩ ሀገራት ጋር አንድ አስማሚ መፍትሄ ማግኘት አይቻልም። በተጨማሪም በሌላ ምክንያት በስደት ጉዳይ ላይ ተጓዳኝነት የሚለው የአማራ አገላለጽም አይሰራም። ጀርመንና አፍሪካ ውስጥ ያሉት ተጓዳኞቿ የተለያየ አመለካከትን ያላቸው መራሒተ መንግስቷ አዲስ አበባ ላይ አፍሪቃ ግሩም የሆኑ ጭንቅላቶችን ማጣት አይኖርባትም ብለዋል። ይህ አላዋቂነት ይመስላል። ምክንያቱም ምርጥ የተባለ ጭንቅላት ያላቸው የኢትዮጵያውያን ዛሬ በሀገራቸው ሊያኖራቸው የሚችል ተስፋ በማጣታቸው ዋሽንግተን ላይ ታክሲ ይነዳሉ። በርሊን የስራ መርሃ ግብር ላይ ያተኩራለች። የስራ እድሎች በመጥፋታቸው በርካታ አፍሪቃውያን ወጣቶች ህገ ወጥ የሰው አሸጋጋሪዎች ሆነዋል። የሦስት ቀናቱ ጉብኝት ትምህርት የመቅሰሚያ መሆን አለበት። ጀርመንና አውሮፓ በአፍሪቃ ጉዳይ የምር የሚሰሩ ከሆነ አንድ ተጨባጭ አውሮፓዊ መፍትሄ ያስፈልጋል። ከላይ ወደ ታች የማፍሰሱ ነገር ማብቃት አለበት። የአፍሪቃ ህብረትም በመርዳቱ በኩል ጀርመን ትክክለኛ እርምጃ ወስዳለች። ምናልባት አዲስ አበባ የሚገኘውን የህብረቱን የሰላምና የጸጥታ ቢሮ ህንፃ ለመገንባት 30 ሚሊዮን ዩሮ ማውጣት ነበረባት ወይ ብሎ የሚከራከር ይኖራል። ይህ ወጪ የአስቸኳይ ጊዜ ተወርዋሪ ኃይል ሊያቋቁምበት ይችል ነበር ሊባልም ይችላል። እውነታውና አስፈላጊው ነገር ግን የአፍሪቃ ህብረትን መሰል የአካባቢ ድርጅቶች መጠናከር አለባቸው። ይህ ሁሉ የሚሆነው ደግሞ አፍሪካ አብራ የምትጓዝ ከሆነ ነው። የኢትዮጵያ ጠቅላይ ሚኒስትር የምርጫ ስርዓቱን ለማሻሻል እንዲሁም የጸጥታ ኃይላቸውን በማሰልጠን ረገድ በገቡት ቃል መሰረት ሊመዘኑ ይገባል። መራሂተ መንግስቷ በተናገሩት መሰረት የአፍሪቃ ደህንነት ለጀርመን አስፈላጊ ነው። ስልታዊ ተጓዳኝ የሆኑት ባለከባድ ሚዛኖቹ ሁለት የአፍሪቃ ሀገራት የቻድ እና የናይጀሪያ ፕሬዝደንቶች በዚህ ሳምንት ወደ ጀርመን ይመጣሉ። እናም ይህ የመራይተ መንግስቷ የገመድ ላይ ጉዞ ቀጣይነት እንዳለው ግልጽ ያደርጋል።